ትንቢተ ኢሳይያስ ምዕራፍ አስራ ሰባት ስለ ደማስቆ የተነገረ ሸክም። እነሆ ደማስቆ ከተማ ከመሆን ተቈርጣለች፣ ባድማና የፍርስራሽ ክምር ትሆናለች። ከተሞቿ ለዘላለም የተፈቱ ይሆናሉ፣ ለመንጋ መሰማሪያ ይሆናሉ። መንጎች በዚያ ያርፋሉ፣ የሚያስፈራቸውም የለም። ምሽግም ከኤፍሬም መንግሥትም ከደማስቆ ተወገደች። የሶርያም ቅሬታ እንደ እስራኤል ልጆች ክብር ይሆናል፣ ይላል የሠራዊት ጌታ እግዚአብሔር። በዚያም ቀን እንዲህ ይሆናል፤ የያዕቆብ ክብር ይደክማል፣ የሥጋውም ውፍረት ይከሳል። አጫጅ የቆመውን እህል በእጁ ሰብስቦ ዛላውን እንደሚያጭድ ይሆናል፤ በራፋይም ሸለቆ ቃርሚያ እንደሚለቀም እንዲሁ ይሆናል። ወይራ በተመታ ጊዜ ሁለት ወይም ሦስት ፍሬ በራሱ ላይ እንደሚቀር፣ አራት ወይም አምስት በዛፊቱ ጫፍ እንደሚገኝ በእርሱ ዘንድ ቃርሚያ ይቀራል፣ ይላል የእስራኤል አምላክ እግዚአብሔር። በዚያ ቀን ሰው ወደ ፈጣሪው ይመለከታል፣ ዐይኖቹም ወደ እስራኤል ቅዱስ ያያሉ። እጁም የሠራችውን መሠዊያ አይመለከትም፣ ጣቶቹም ወደ አበጁአቸው ወደ ማምለኪያ ዐጸዶች ወይም ወደ ፀሐይ ምስሎች አያይም። በዚያም ቀን በእስራኤል ልጆች ፊት የአሞራውያንና የኤዊያውያን ከተሞች እንደ ተፈቱ እንዲሁ ከተሞችህ ይፈታሉ፣ ባድማም ይሆናሉ። የደኅንነትህን አምላክ ረስተሃል፣ የረድኤትህንም ጌታ አላሰብህም። ስለዚህ ያማረውን ተክል ተክለሃል፣ እንግዳንም ዘር ዘርተሃል። በተከልህበትም ቀን ታበቅለዋለህ፣ በነጋውም ዘርህን እንዲያብብ ታደርገዋለህ። ነገር ግን በሐዘንና በትካዜ ቀን መከሩ ይሸሻል። እንደ ባሕር ሞገድ ድምፅ ለሚተሙ ለወገኖች ብዛት እንደ ኀይለኛም ውሃ ጩኸት ለሚጮኹ አሕዛብ ወዮላቸው። አሕዛብ እንደ ብዙ ውሃ ጩኸት ይጮኻሉ፣ እርሱ ግን ይገሥጻቸዋል፣ እነርሱም እየሸሹ ይርቃሉ። በተራራም ላይ እንዳለ እብቅ በነፋስ ፊት አውሎ ነፋስ እንደሚያዞረው ትቢያ ይበተናሉ። በመሸ ጊዜ እነሆ ድንጋጤ አለ፣ ከማለዳም በፊት አይገኙም። የዘረፉን ሰዎች ዕድል ፈንታ የበዘበዙንም ዕጣ ይህ ነው።